ጊዜውን ያልጠበቀ ዝናብ ሊመጣ እንደሚችል የትግራይ ክልል የግብርናና ገጠር ልማት ቢሮ አሳስቧል። የአንበጣ መንጋ ወረርሽኝ ከደረሰባቸው የክልሉ አምስት ዞኖች ደቡባዊ ዞን ከትናንት ጀምሮ ከወረርሽኙ ነጻ መሆኑን አስታውቋል። መንጋው ቀድሞ ባልነበረበት ሰሜን ምዕራብ ዞን ግን ትላንት መታየቱን ቢሮው አክሎ አመልክቷል። ሙልጌታ ጽሀ ዝርዝሩን ይዟል። ትግራይ ክልል ውስጥ ከነሐሴ 11 2012 ዓ ም ጀምሮ የተከሰተው የአንበጣ መንጋ እስከ ትናንት ድረስ አራት ዞኖች ያዳረሰ ሲሆን ትናንት ደግሞ ሰሜን ምዕራብ ዞን ውስጥ መታየቱ የክልሉ ግብርናና ገጠር ልማት ቢሮ ኃላፊ ዶክተር አትንኩት መዝገቡ ገልጸዋል። ክልሉ ካሉት ስድስት ዞኖች የበረሃ አንበጣ ያልደረሰበት ምዕራባዊ ዞን ብቻ መሆኑንና በ38 ወረዳዎች 1420 ሄክታር ስፋት ያለው መሬት በመንጋው መወረሩ ኃላፊው አመላክተዋል። የአንበጣ መንጋ በስፋት በታየ በት የትግራይ ደቡባዊ ዞን በተለይ በራያ ጨርጨር፣ ራያ አዘቦ እና ራያ አላማጣ ወረዳዎች ላይ ጉዳት ማድረሱንና ከህዝብ ጋር በመተባበር ከከፋ ጉዳት መከላከል መቻሉም ዶክተር አትንኩት ተናግረዋል። መንጋው ከሁለት ወር በላይ እንደቆየበት በገለጹበት በዚሁ ዞን ከትናንት አንስቶ አለመታየቱ ያስታወቁት የቢሮ ኃላፊው ከአጎራባች አካባቢዎች ተመልሶ ሊመጣ ይችላል የሚል ስጋት መኖሩም ጠቁመዋል። እኛ እንደ ትግራይ በዋናነት ራያ ጨርጨር፣ ራያ አላማጣ፣ ራያ አዘቦ እነዚህ ተጋፋጭ ናቸው። ግንባርም ብለን ነው የምናስቀምጠው። እዚያ የምናደርገው መከላከልም ለእነሱ ብቻ ሳይሆን ለትግራይም በአጠቃላይ ለመከላከል ነበር ጥረት ሲደረግ የነበረው። በተከታታይ ብዙ እረፍትም አልነበረ። ትናንትና ለመጀመሪያ ጊዜ አንበጣ አልታየም የሚል ዜናም እኛም አሳውቅናል። የዕለት ተዕለት ኢንፎርሜሽን እንሰጣለን። ትናንትና ውሎ በዞኑ እንዳለ ደጋም ቆላም ደጋውም የሄድ ነበር። ኦፍላ እንዳመሆኒ ምናምን የሚባሉት ስለዚህ ቶታሊ ነፃ የሆነው ዞኑ። ይህንን ማለት ግን ትግራይ ውስጥ ነፃን ነበር ማለት አይደለም። ደቡብ ምስራቅ ነበር። የተለያዩ በዋናነት ደግሞ መሀል ላይ፣ ስለዚህ እንደ ሄደ ነው ማወቅ ያለብን፣ ዘሎ አደለ። መሀል ላይ የደረሰው እዛ የነበረው እዛ ሲጨፈጨፍ እየተቀነሰ እየተቀነሰ ከዛ ወደ ደቡብ ምስራቅ፣ ከዛ በኋላ ደግሞ እየሄደ እንዳለ ግንዛቤ መውሰድ ያስፈልጋል። ስለዚህ የገባው በዚህ መልኩ እናየዋለን። ስለዚህ ደቡባዊ ዞኑ እንዳለ ነፃ ነው ስንል ለዕለቱ ነው እንጂ ከአማራ ክልል ሊመጣ የሚችል ትልቅ አንበጣ መንጋዎች እንዳሉ፣ ከሩቅም ከአፋር ራቅ ካለ ቦታ ሊመጣ እንደሚችል መንጋው በማዕከላዊ ዞን አሁንም ስፋት ባለው አካባቢ ላይ መኖሩ የገለጹት ዶክተር አትንኩት የመከላከል ስራ በዞኑ ባለሙያዎችና በህዝብም እየተከናወነ እንደሚገኝ አመላክቷል። ክልሉ ውስጥ የደረሱ ሰብሎች ፈጥኖ በማጨድ መንጋው የከፋ ጉዳት እንዳያደርስ ጥረት እየተደረገ መሆኑም ኃላፊው አክለው ተናግሯል። ጊዜው ያልጠበቀ ዝናብ ሊመጣ እንደሚችል የሚጠቁም ትንበያ መኖሩም ዶክተር አትንኩት ገልጸዋል። የአጨዳ ፕሮግራሙ በጣም በጥሩ ሁኔታ ነው እየተካሄደ ያለው። አንድ ጉልበትን ያስፈልጋል። ገበሬው ጉልበት የጉበት ዋጋ ስናስብ አሁን ውድም ነው ስለዚህ የተለያዩ ተቋማት የመንግስት ተቋማት ሰራተኞች የመከላከያ ኃይሉም ግንባር ቀደም ተጠቃሽ ነው። እዚህ ያለው የፅታ ኃይሉም የመንግስት ሰራተኛ ሁሉም እየተሳተፉ ነው ያሉት። ስለዚህ የአጨዳ ስራ በጣም በተቀናጀ መልኩ እየተሰራ ነው። አመርቂ ስራም ውጤትም እያስገኘ ነው የሚል እንትና ያለን። ይህኛውም ተጠናክሮ ነው መሄድ ያለበት እስከ መጨረሻ ድረስ። እዚ ጥንቃቄ ከፍርሃት የተነሳ አንዳንዴ ያልደረሰ የማጨድ ነገሮች እየተከሰቱ ነው። አንዳንድ ቦታ ላይ ትንሽ ጠንቀቅ ብሎ ግን ታግሶ መሰራት እንዳለበት ነው። ሌላ ምንሰጋውም አለ። አሁን ክላይሜት ቼንጅ ብዙ እየተወራ ነው። ያልተጠበቀ ነገሮች ይከሰታሉ የነበረው እንግዲህ ካልተቀየረ አሁን ዝናብ ሊመጣ እንደሚችል ወቅቱ ያልጠበቀው ዝናብ፣ እሱ ደግሞ በጣም አደገኛ ነው። ቶታሊ ምርቱን ወደ ሌላ ነገር ነው የሚቀየረው። ስለዚህ አንበጣው ብቻ ሳይሆን ጊዜ የለኝም በሚል መንፈስ ሁሉም ተናሳሶ አጨዳው ተጠናክሮ በሁለቱ መልኩ ማለት ነው። ለአንበጣም እንቅስቃሴ ለመከታውም አንድ ነገር ነው። በሌላ በኩል ያልተጠበቀ ዝናብ ሊመጣ ስለሚችል ካፊያ ነገር የታየበት ሁኔታ አለ እንዲህም ስንል ማለት ነው። ስለዚህ ከዚያም ከማዳን አንጻር ጠናክሮ እየተሰራ ነው። በክልሉ የተከሰተው የአንበጣ መንጋ እያደረሰው ያለው ጉዳት ከቀበሌ ጀምሮ እየተጠና መሆኑን የቢሮ ኃላፊ ዶክተር አትንኩት መዝገቡ ገልጸው የደረሰው ጉዳት እየተገመገመ አርሶ አደሩን ለማገዝ ጥረት እንደሚደረግ ተናግሯል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም